የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀምረ መሆኔን ምናምን አይተው መሰለኝ እንግዲህ ያው ሌሊት ላይ መኝታ ክላሴ መስተዋት ሲሰበር እንዲ የጥይት ድምጽ የሰማው መስሉኝ፣ ስባንን መስተዋቱ በላይታችን ላይ ወረደ። አራት ነን እስከ ልጆች ደንግጠን ተነሳን። ከዛ በዛ በተሰበረው ብቅ ብሎ ድምጽሽን ብታሰሚ በዚህ ቦምብ ነው ልጆችሽን ሁሉ ጸጥ ማድረጋቸው አንድ ድምጽ ሳታሰሚ ክፈቻለኝ። ከዛ ከፈትኩ። የሰባት አመት ታዳጊ ህፃን ልጃቸው የታገተችባቸው እናት ወይዘሮ ራቢያ በላይን ነበር የሰማችሁት። ሙሉ ዘገባው በዕለቱ አበይ ርዕስ ዜናውን ተከትሎ ይቀርባል። የተባበሩት መንግሥታት ድርጅት ጉባኤ በኒውዮርክ ሁለተኛ ቀኑን ይዟል። ባልደረባችን ከስፍራው ትገኛለች፣ የቀጥታ ስርጭት ይኖረናል። ረቡዕ መስከረም 15 2017 ዓ.ም። ጤና አስጥልኝ። እንደምን አመሻችሁ ክብራትና ክብራን ተመልካቾቻችን። አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለዜናው ተሰይሟል። ብርሃን ኃይሉ የስርጭት ምህንድስናውን ታቀላጥፍ ልናለች። ደረጀ ደስታ ነው ዋና አዘጋጁ። እስከ ምሽቱ አራት አራት ሰዓት አብረናችሁን ዘልቃለን። በቅድሚያም የሰዓቱ ነው ያለም ዜና በድጋሚ እንደምናመሻችሁ። በወላይታ ዞን አውቶቡስ ተገልብጦ 28 ሰዎች ሞቱ። የህወሓት አመራሮች የክልሉን ኃይሎችን በተመለከተ የጊዜያዊ አስተዳደሩ ካቢኔ ያወጣውን መግለጫ ተቃወሙ። ሶማሊያ ለኢትዮጵያ ክስ ምላሽ ሰጠች። እንዲሁም እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው ሀገራት አስታወቁ የሚሉት ለምሽቱ ከያዝናቸው ውስጥ ይገኝበታል። አሁን በቅድሚያ አሁን ወደ ደረሰን ዜና እናልፋለን። ከደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ ወደ ማዕከላዊ ኢትዮጵያ ክልል ዳውሮ ዞን ሲጓዝ የነበረ የሕዝብ ማመላለሻ መለስተኛ አውቶቡስ ተገልጦ 28 ሰዎች መሞታቸውን የወላይታ ዞን ሰላምና ጸጥታ መምሪያ ለአሜሪካ ድምፅ አስታወቀ። የወላይታ ዞን ሰላምና ጸጥታ መምሪያ ኃላፊ ኮማንደር ተስፋዬ ኦታተ አደጋው የደረሰው ዛሬ መስከረም 15 ቀን 2017 ዓ.ም ሲሆን በአደጋው 28 ሰዎች መሞታቸውን ለአሜሪካ ድምፅ አስታውቀዋል። አደጋው የደረሰው በወላይታ ዞን ኪንዶ ዲዳይ ወረዳ ግርባ ወንዝ አካባቢ ሲሆን 19 በህይወት ተገኝተው ለሕክምና ወደ ሆስፒታል መወሰዳቸውን ገልጸዋል። ከነዚህም ውስጥ 14 ሰዎች ደግሞ ከባድ ጉዳት እንደደረሰባቸው ተናግረዋል። ኤፍኤስአር የተባለ የሕዝብ ማመላሻ መኪና ከወላይታ ሶዶ ዳውሮ ዋካ ከ50 በላይ ሰዎችንም አሳፍሮ እንደነበር ገልጸዋል። ያልተገኙ አስከሬኖች መኖራቸውን ጠቁመው ፍለጋው መቀጠሉንም ኮማንደር ተስፋዬ ያመልክተዋል። ጉዳቱ አስከፊ የሆነው ተሽከርካሪው ተገልብጠው ወደ ግርባ ወንዝ በመግባቱ ነው ያሉት ኃላፊው ተጎጂዎችን ወደ ሀላሌ የመጀመሪያ ደረጃ ሆስፒታል መውሰዳቸውንና እርሳቸውም በሆስፒታሉ የተገኙ መሆኑን ባልደረባችን ዮናታን ዘብዴዎስ ከሐዋሳ ያደረሰን ዜና ያመለክታል። ሶማሊያ ለኢትዮጵያ ክስ ምላሽ ሰጠች። የኢትዮጵያው የውጭ ጉዳይ ሚኒስትር ታዬ አጽቀ የውጭ ኃይሎች ያሏቸው ወገኖች ለሶማሊያ መሳሪያ ማቀበላቸውን የተዳከመውን የጸጥታ ሁኔታ የሚያባብስና መሳሪያውም በሶማሊያ በሚገኙ አሸባሪዎች እጅ ሊወድቅ ይችላል ብለው መናገራቸውን ተከትሎ የሶማሊያው የውጭ ጉዳይ ሚኒስትር ነቀፌታ አሰምተዋል። የሶማሊያው የውጭ ጉዳይ ሚኒስትር አህመድ ሞአሊም ፊቂ ለሮይተርስ የዜና ወኪል እንዳሉት ስም አጥፊ ብለው የጠሩት የኢትዮጵያ መግለጫ በሕገወጥ መንገድ በሶማሊያ ድንበር እየገባ በሲቪሎችና በአሸባሪዎች እጅ የሚወርቀውን መሳሪያ ሁኔታ ለመደበቅ የሚደረግ ሙከራ ነው ብለዋል። ፋቂ ለክሳቸው ምንም አይነት ማስረጃ እንዳላቀረቡ የሮይተርስ ዘገባ አመልክቷል። ፋቂ አክለውም ኢትዮጵያ የሶማሊያን ሉዓላዊነት በመዳፈሯ ላይ ያለውን ትኩረት ለማስቀየስ እየሞከረች ነው ብለዋል። ኢትዮጵያ ወደ ፑንትላንድ መሳሪያ ታስገባለች ስትል ሶማሊያ ባለፈው ሳምንት ኢትዮጵያ ላይ ክስ አሰምታ ነበር። ኢትዮጵያ በክሱ ላይ እስካሁን መልስ አልሰጠችም። ኢትዮጵያ ከሶማሊላንድ ጋራ የባህር በር አጠቃቀምን በተመለከተ የተፈራረመችው የመግባቢያ ስምምነት ውጥረት ፈጥሮ ባለበት ሁኔታ የጦር መሳሪያ ወደ ሶማሊያ መላኳን ግብጽ በዚህ ሳምንት አስታውቃለች። ግብጽ መሳሪያውን ወደ ሶማሊያ የላከችው ሶማሊያ ጸጥታና መረጋጋት ለመፍጠር የምታደርገውን ጥረት፣ ከአሸባሪዎች ጋር የምታደርገውን ፍልሚያና ግዛትና አንድነቷን ለመጠበቅ የምታደርገውን ጥረት ለመደገፍ የምታደርገው የእርዳታ ማዕቀፍ አካል እንደሆነ ታስታውቃለች። የህወሓት አመራሮች የክልሉን ኃይሎች በተመለከተ የጊዜ አስተዳደሩ ካቢኔ ያወጣውን መግለጫ ተቃወሙ። የህወሓት አመራሮች ሲያደርጉ የነበረውን ጉባኤ ተከትሎ ትናንት ማክሰኞ አመሻሽ ላይ ባወጡት መግለጫ የትግራይ ክልል የጸጥታ ኃይሎች በአስተዳደሩ ስር መሆን አይገባቸውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ አስታውቀዋል። በአሁኑ ጊዜ በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ አስተዳደር የቀረበው አገላለጽ ተቀባይነት የለውም ያለው መግለጫቸው ልዩነቱ ያለው ህወሓትን በማዳን የትግራይን ህዝብ ጥቅም ለማረጋገጥ በሚጥር ፓርቲ እና በሂደት ከትግል ወጥቶ ፓርቲውን እና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መሃል ነው ሲል ወንጅሏል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ ለወረዳዎች፣ ከተሞችና ክፍለ ከተሞች ምክር ቤቶች በጻፉት ደብዳቤ ህገ ወጥ ጉባኤ ያካሄደ ቡድን ያሉት ምክር ቤቶችን በመጠቀም ይቃወሙኛል ያላቸውን አመራሮች ከስልጣን እያወረደና ጥላሸት እየቀባ ነው። ይህ መቆም አለበት ብለዋል። አድማጮች የዚህን ዜና ዝርዝር በምሽቱ የመጽሔት ክፍለ ጊዜያችን በዝርዝር እንመለስበታለን። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው ሀገራት አስታወቁ። በቀጠናው አደገኛ በሆነ ሁኔታ ጦርነቱ ከመስፋፋቱ በፊት እስራኤል በጋዛ ላይ የምትፈጽመው ጥቃት ይቁም ሲሉ ግብፅ፣ ዮርዳኖስና ኢራቅ ዛሬ ረቡዕ በጋራ ባወጡት መግለጫ አስታውቀዋል። የሶስቱ አገራት የውጭ ጉዳይ ሚኒስትሮች ባወጡት መግለጫ እስራኤል በሌባኖስ ላይ የምትወስደውን ወታደራዊ እርምጃ አውግዘው እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ብለዋል። ሚኒስትሮቹ በተጨማሪም የተመድ የጸጥታው ምክር ቤት እና ዓለም አቀፉ ማህበረሰብ ጦርነቱን ለማስቆም እንዲንቀሳቀሱ ጠይቀዋል። በሰሜን እስራኤል ሄዝቦላ ለአንድ ዓመት ያህል በሮኬት በፈጸመው ጥቃት ሲያበያ የተፈናቀሉ ዜጎችን ወደ መኖሪያቸው ለመመለስ በሚል እስራኤል በሊባኖስ በሚገኘው ሄዝቦላ ላይ ጥቃቷን አጠናክራ ሰንብታለች። እስራኤል በምድርና በአየር በጋዛ ላይ በምታደርሰው ጥቃት ቢያንስ 41495 ፍልስጤማውያን እንደሞቱ እንዲሁም ከ96000 በላይ ደግሞ ጉዳት እንደደረሰባቸው በጋዛ የሚገኘው የጤና ሚኒስቴር አስታውቋል። ሐማስ ትናንት ማክሰኞ ባወጣው መግለጫ ደግሞ በጋዛ ያለውን ጦርነት ለማስቆም የተባበሩት መንግስታት ድርጅት አስቸኳይ እርምጃ ይወስዳል ብሎ እንደሚጠብቅ አስታውቋል። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ለረጅም ጊዜ ሲጠበቅ የነበረውን የአፍሪካ ጉብኝት በመጭው ወር ጥር ወር ላይ በአንጎላ እንደሚያደርጉ ዋይት ሐውስ ትናንት ማክሰኞ አስታውቋል። ባይደን ከሁለት ዓመታት በፊት የአፍሪካ መሪዎችን ዋሽንግተን ላይ ለጉባኤ በጋበዙበት ወቅት አህጉሪቱን እንደሚጎበኙ ቃል ገብተው ነበር። ጉብኝቱ የአሜሪካ ባላንጣ አንጣ የሆነችው ቻይና በአገሪቱ ያላትን እያደገ የመጣ ተጽዕኖ ለመገዳደር አስተዳደሩ የሚያደርገው ጥረት አካል እንደሆነ የአሶሴትድ ፕሬስ ዘገባ አመልክተዋል። ምክትል ፕሬዚደንት ካማላ ሄሪስ እና ቀዳማዊት እመቤት ጂል ባይደንን ጨምሮ በርካታ የካቢኔ አባላት ባለፈው የፈረንጆች ዓመት በአፍሪካ ጉብኝት አድርገዋል። የስልጣን ዘመናቸው ሊጠናቀቅ ጥቂት ወራት የቀሩት ባይደን እንደ ፈረንጆቹ አቆጣጠር በመጪው ጥር ከ10 እስከ 15 ድረስ በበርሊን ጀርመን፣ እንዲሁም በሉዋንዳ አንጎላ ጉብኝት እንደሚያደርጉ የዋይት ሀውስ የፕሬስ ኃላፊ ካሪን ዣን ፔየር በባይደን ትናንት ኒውዮርክ በሚካሄደው የተመድ ጉባኤ ላይ ንግግር ለማድረግ በተገኙበት ወቅት አስታውቀዋል። ከእንደ አውሮፓውያን አቆጣጠር 2015 ወዲህ ከሳራ በታች ባሉ ሀገራት አንድ የአሜሪካ ፕሬዚዳንት ሲጎበኝ ጉብኝት ሲያደርግ ባይደን የመጀመሪያ ይሆናሉ። ባይደን በጀርመኑ ጉብኝታቸው ዩክሬን የሩሲያን ወረራ ለመመከት በምታደርገው ጥረት ጀርመን የምታደርገውን ድጋፍ በተመለከተ ምስጋናቸውን እንደሚገልጹና የአሜሪካንን አጋርነትም እንደሚያጠናክሩ ታውቋል። በዚሁ የምሽቱን ዜና እፈጽማለሁ። ለቀሪ ዝግጅቶች ወደ አሉላ ጊዜን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቶቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። ዛሬ ዕለቱ ረቡዕ ምሽት መስከረም 15 2017 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ብርሃን ኃይሉ ናት። አቀናባሪያችን ደረጀ ደስታ የዕለቱ ዋና አዘጋጅ ነው። አበባየሁ ገበያው የዌብ እና ማኅበራዊ ገጾቻችንን ታስተናዳልናለች። ከተቀሩ ባልደረቦቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን በቅድሚያም የሰዓቱን አብይ ርዕስ የሰባት ዓመት ታዳጊ ህፃን በማገት የተጠረጠሩ ሰዎች በቁጥጥር ስር መዋላቸው ተገለጠ የሰባት ዓመት ታዳጊ ህፃን አግተው ሰባት መቶ ሺ ብር ሲጠይቁ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን በአማራ ክልል የደሴ ከተማ አስተዳደር ፖሊስ ነው ያስታወቀው ተጠርጣሪዎቹን በቁጥጥር ስር ለመዋል በተደረገው እንቅስቃሴ ወይም ጥረት የአካባቢው ማህበረሰብ ያደረገው ትብብር ያደረገውም ትብብር ፖሊስ ማመስገኑን ጠቅሶ መሰናራጊ ተከታዩን አድርሶናል። በአማራ ክልል ደሴ ከተማ አስተዳደር ጢጣ እየተባለ በሚጠራው አካባቢ የሰባት ዓመት ታዳጊ ህፃን መስከረም 11 ቀን 2017 ዓ ም ከሌሊቱ 6 ሰዓት ከመኖሪያ ቤቱ አስገድደው በመውሰድ በገንዘብ ሲደራደሩ ነበር ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን ነው የከተማ አስተዳደሩ ፖሊስ ያስታወቀው። ተጠርጣሪዎቹን በአንድ ቀን ልዩነት መስከረም 12 ቀን 2017 ዓ ም በቁጥጥር ስር መዋሉን በከተማው አስተዳደር የአራተኛ ፖሊስ ጣቢያ አዛዥ ምክትል ኮማንደር መንግስቱ አሊ ገልጸዋል። ወቅቱ ያልታወቁ ሶስት ግለሰቦች ቤት በመቆርቆር የመጣ ነው። ከሰሜን ወሎ አካባቢ ነው እና ባለቤትሽ ልጆቻችን አስጨርሶብናል። ስለዚህ ክፈቺ፣ ካልሆነ ቦምብ እንጥላለን በሚል ከቦምብ ጋር ተመሳሳይ የሆነ ድንጋይ በመያዝ መስኮቱን ሰብረው በኃይል ከፍታው ቤቱን የመንፈተሽ ስርዓት ሰርቷል። መጨረሻ ላይ ባለቤት ሳየት ነው ብለው ሲጠይቁ የለም በማለታቸው ልጁን አፍነው ይዞ የመሄድ ሁኔታ ነው ያለው። ሲወስዱ የእሷንም ስልክ ይዘውባት ሂደው ስለነበር አባትየው ደውለው ሰባት መቶ ሺህ ብር ካስገባ እያሳዩ እንለቃለን የሚል ነው። ምክትል ኮማንደር መንግስቱ ታዳጊውን በማገት የተጠረጠሩትን ግለሰቦች በቁጥጥር ስር ለመዋል በነበረው እንቅስቃሴ ላይ የአካባቢው ነዋሪ ሚና የላቀ መሆኑን ጠቅሰዋል። ከአንድ ሰዓት በኋላ ከሌሊቱ ስምንት ሰዓት ላይ መረጃውን እኛ ደረሰ። አስፈራርቷ ስለሄደ መጀመሪያ መጮህም ሌላም ድረሱልኝ ጥሪ ማሰማት አልቻለችም። ወደ አሁኑ ጫካ የመፈተሽ ባዶ ቤቶችን የመፈተሽ እስከ አራት ማዕዘን ደሴ ከተማ ላይ ኬላ የመዘርጋት ስራ ነው የተሰራው። ጠዋት ላይ ሙሉ የአካባቢውን ህብረተሰብ፣ ወጣቶች በተለይ ለጸጥታ ስራ አጋዥ የሆኑ እነዛን እስካሁን ከከተማችን አልወጡም እዙ ነዋሪዎች ናቸው በሚል ነዋሪው የተፈጸመውን ድርጊት አውግዞ በተለይ ከሌላ አካባቢ የመጡ ተጠርጣሪዎችን ጥቆማ እንዲሰጥ፣ አከራይ ተከራይ እንዲለቅ፣ ቀንም ማታም አካባቢውን አራቱን ማዕዘን በጥበቃ እንዲሳተፍ በሰጠነው አቅጣጫ መሰረት ስራ ተሰራ። መጨረሻ ላይ ከምሽቱ አንድ ሰዓት ተኩል አካባቢ ላይ ወጣቱ የአካባቢው ህብረተሰብ ደፈጥ አድርጎ ነበር። ሶስት ህብረተሰብ አንድ ሚኒሻ፣ አንድ ፖሊስ፣ ሶስት ህብረተሰብ አንድ ሚኒሻ፣ አንድ ህብረተሰብ ቋሚ የተባሉ መሻለኪያ መንገዶች ላይ የመዝጋት ስራ ሰርቶ ነበር ነበር ተሽከርካሪም በሰዓቱ እንዲቆም ተደርጓል ከምሽቱ አንድ ሰዓት ተኩል ከአንድ ቦታ ተነስቶ አንድ ቦታ ቀይሮ ወደ ሌላ አካባቢ ሊሾልክ ሲል በተሰጠው በህብረተሰቡ መረጃ መሰረት ህብረተሰብ እንዲያዝ የተደረገበት ሁኔታ ነው ያለው ለጊዜው ሶስት ናቸው የመጡት ግን ዋና ዋና የሚባሉት ሁለቱ ተጠርጣሪዎች ከነ ስልኩ ተይዘዋል በተመሳሳይ ህጻን ምንድሽ ያለምንም ችግር በሰላም ያገኘንበት ሁኔታ ነው ያለው ታግቶ የነበረው ህፃንና ትራቢያ በላይ ለአሜሪካ ድምጽ ሲናገሩ ይኖሩበት ከነበረው ሰሜን ወሎ ዞን ውርጌሳ አካባቢ በጸጥታ ችግር ምክንያት ወደ ዳሴ የመጡት በቅርቡ እንደሆነ ጠቁመዋል። መስከረም 11 ቀን 2017 ዓ ም ከሌሊቱ ስድስት ሰዓት አካባቢ ተፈጸመ ያሉትንም እንደሚከተለው አውስተዋል። ባለቤቴ ወደ ሳውዲ ይመላለሳል። ብቻ የመሆኔን ምናምን አይተው መሰለኝ እንግዲህ፣ ያው ሌሊት ላይ መኝታ ክላሴ መስተዋት ሲሰበር እንዲ የጥይት ድምጽ የሰማው መስሉኝ ስባነን መስተዋቱ በላይታችን ላይ ወረደ። አራት ነን እስከ ልጆቼ ደንግጠን ተነሳን። ከዛ በዛ በተሰበረው ብቅ ብሎ ሽን ብታሰሚ በዚህ ቦምብ ነው። ሽን ሁሉ ጸጥ ማረጋቸው አንድ ድምፅ ክፈቻ ከቻለኝ ከዛ ከፈትኩ። ያው ሁሉንም የሚፈልጉትን አነሱ። አንድ ባዶ ሻንጣ አገኙ። እሱ ውስጥ እየጨመሩ እኛ በዚህ አይበቃንም ብር የምታስልኪ ከሆነ አሁኑ በአምስት ደቂቃ አስልኪ፣ ካልሆነ ግን በቃ ጨርሰናችሁ ነው የምንሄደው ምናምን አሉኝ። ከዛ እንደዛ ሲሉኝ እንደገና ደወልኩ ወደ ባለቤት። ከዛ አካውንቱም በቃሉ ነገረው አንዱ ማለት ነው። ከዛ አሁን ሶስት ደቂቃ ነው የቀረሃለው እንደዛው እያሉ እያለ አሁን የሚገባልን አይደለም ልጅ ነው የምንወስደው አሉ። ከዛ በቃ ወጡ። ልጃቸውን ምንም አይነት ጉዳት ሳይደርስበት በማግኘታቸው ደስታቸውንና ምስጋናቸውን ገልጸዋል። የአላህ እኔ እንጃ የነበረውን ደስታ መግለጽ አልችልም። ቃ እኔ እንጃ የጢጣ ህዝብ በጣም ሊመሰገን የሚገባው ህዝብ ነው። እዛ ላይ ፖሊሶቹ በጣም ትልቅ ስራ ነው የሰሩት። ተጠርጣሪዎቹን በቁጥጥር ስር ለመዋል የነበረውን ተልእኮ ሲመሩ እንደነበር ያስታወቁት ሳጅን አድማሱ ዳዊት ተመሳሳይ ወንጀሎችን ለመከላከል ምክር ያሉትን ለግሰዋል። ማታ ማታ ነው የሚሆን ቀን ቀንም ህጻናቶችን የመያዝ ጸጉረ ልውጥ የሆኑ ሰዎችን መከታተል፣ ወደ ህግ አካል ማምጣት፣ ተከራይ አከራይ እዚህ አካባቢ የተወለደ ሰው የሚያደርገው ነገር አይደለም። ወደ ህግ አካል ወደ ፖሊስ መጥተው እኛ የተናቸው እንዲያከራዩ ማድረግ፣ ማታ ማታ አካባቢውን የመጠበቅ ሁኔታ ማመቻቸት፣ ህብረተሰቡ ሁሉም ከቅርብ ጊዜያት ወዲህ በአማራ ክልል ህጻናትን በማገት ገንዘብ የመጠየቅ ገንዘቡንም በወቅቱ ካላገኙ ጥቃትና ግድያ የመፈጸም ወንጀሎች መበራከት ያሳሰባቸው የደሴ ከተማ ኗሪዎች አጥፊነታቸው በተረጋገጡ ሰዎች ላይ አስተማ ተጨማሪ ፍርድ ሊሰጥ ይገባል ብለዋል። በቅርቡ በጎንደር ከተማ በሁለት ዓመት ህፃን ላይ የደረሰው እገታና ግድያ ተከትሎ የአካባቢው ማህበረሰብ ተቃውሞውን አደባባይ በመውጣት መግለጹ ይታወሳል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን መስፍን አራጌን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን በተከታዩ ርዕስ ደግሞ ወደ ትግራይ መቀሌ እናቀናለን። ጉባኤ ያካሄዱ የህወሓት አመራሮች የጊዜያዊ ካቢኔውን መግለጫ መቃወማቸውን ይገልጣል። ጉባኤ ያካሄዱት የህወሓት አመራሮች ትላንት ማክሰኞ አመሻሽ ላይ ባወጡት መግለጫ የትግራይ ክልል የጸጥታ ኃይሎች በአስተዳደሩ ስር መሆን አይገባውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ ገልጠዋል። በአሁኑ ወቅት በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ አስተዳደር የቀረበው አገላለጽ ተቀባይነት የለውም ያለው መግለጫቸው ልዩነቱ ያለው ህወሓትን በማዳን የትግራይን ሕዝብ ጥቅም ለማረጋገጥ በሚስጥር ፓርቲና በሂደት ከትግል ወጥቶ ፓርቲውንና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መካከል የሚታይ ነው ሲል ጠቅሷል። በሌላ በኩል የጊዜያዊ አስተዳደሩ ፕሬዚዳንት አቶ ጌታቸው ረዳ ለወረዶች ለወረዳዎች ለከተሞችና ክፍለ ከተሞች ምክር ቤቶች በጻፉት ደብዳቤ ሕገ ወጥ ጉባኤ ያካሄደው ቡድን ምክር ቤቶችን በመጠቀም ይቃወሙኛል ያላቸውን አመራሮች ከስልጣን እያወረደና እያጠለሸ ነው፣ ይህም መቆም አለበት ማለታቸውን ጠቅሶ ሙሉጌታ ጽብሃ ተከታዩን አሰናድተዋል። ትላንት ማክሰኞ መስከረም 14 ቀን 2017 ዓ ም ምርጫ ቦርድ እውቅና ያልሰጠውና በህወሓት አመራሮች ውዝግብ በፈጠረው ጉባኤ የተሳተፉ የህወሓት አመራሮች ባወጡት መግለጫ የክልሉ የጸጥታ ኃይሎች በጊዜያዊ አስተዳደሩ ስር ሊመሩ አይገባም ሲሉ የአስተዳደሩን ካቢኔ መግለጫ ተቃውመዋል። ጊዜያዊ አስተዳደሩ የፕሪቶሪያው ስምምነት እንዲያስፈጽምና አስተዳዳራዊ ስራ ሊያከናውን እንጂ እንደ አንድ መደበኛ መንግስት ሰራዊት ሊመራ አይችልም ሲል መግለጫ ጠቅሷል። እንዲሁም በአሁን ጊዜ ባለው አደረጃጀት የጊዜው የአስተዳደሩ ተጠሪነት ለፌዴራል መንግስት ነው ያለው መግለጫው፣ በዚህም ሰራዊቱ በፌዴራል እንዲታዘዝ የሚያደርግ አደገኛ ሁኔታ ይፈጥራል ብሏል። ይህ ሰራዊት በዲዲአር ወደ ቀድሞ ህይወቱ እንዲመለስ የሚጠብቅ እንጂ ፖሊስ ወይም ሚሊሻ ስላልሆነ በአስተዳደሩ ሊመራ አይገባም በማለትም መግለጫው አክለዋል። የዚህ ሰራዊት ተልእኮ ምንድን ነው? እንዴት መመራት ይገባዋል? የሚል አካታች ውይይት ያስፈልገዋል ሲል ያሳሰበው መግለጫ አስተዳደሩን ለማስተካከል የሚያስከትል ህወሓት ተግባራዊ እርምጃ ይወስዳል ብለዋል በአሁኑ ጊዜ በትግራይ ክልል ያለው ችግር በህወሓት ውስጥ ክፍፍል እንዳለ ለማሳየት በክልሉ ጊዜ አስተዳደር ካቢኔ መግለጫ የተገለጸው ተቀባይነት የለውም ሲል መግለጫው ውሳኔውን አጣጥሎታል የትግራይ ክልል ጊዜ አስተዳደር ካቢኔ መስከረም 12 ቀን 2017 ዓም ያሰራጨው መግለጫ አስተዳደሩ እንደተመረጠ መደበኛ መንግስት ስልጣኑን ለማደላደል የሚያግዘው ነው ብለዋል በአሁኑ ጊዜ ያለው ልዩነት ህወሓትን በማዳን የትግራይን ህዝብ ጥቅም ለማረ ለማረጋገጥ በሚጠር ፓርቲና በሂደት ከትግል ወጥቶ ፓርቲውንና ሰራዊቱን ለማፍረስ በሚንቀሳቀስ ቡድን መካከል ነው ሲል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሀት መግለጫ አስታውቋል። በአስተዳደሩ ውስጥ ያለው ቡድን የትግራይ ህዝብን ጥቅሞች አሳልፎ የሚሰጥ ነው ሲል የወነጀለው መግለጫው የህዝብና መንግስት ሀብት በመጠቀም የተደራጀ የጥፋት ስራ እየፈጸመ ነው ሲል ቡድኑን ከሷል። መግለጫው በማከልም ጊዜው አስተዳደሩ በክልሉ በሪፎርም ስም የስርዓት ለውጥና ፖለቲካዊ እጥበት ለማካሄድ ዝግጅት እንዳለ እንደሌለው አሳይቷል። ይህ ተቀባይነት የለውም ብለዋል። በዚህ ጉዳይ መግለጫ ካወጡት የህወሀት አመራሮች፣ ከክልሉ ኮሚኒኬሽን ጽህፈት ቤት፣ ከጸጥታ ኃይሉ አመራሮችና ከፌዴራል የታድሶ ኮሚሽን ማብራሪያ ለማግኘት በአካል በመቅረብና ስልክ በመደወል ያደረግነው ጥረት አልተሳካም። የክልሉ ካቢኔ እሁድ መስከረም 12 ቀን 2017 ዓ ም ባወጣው መግለጫ በትግራይ ክልል የተፈጠረው ክፍፍል በህወሀት ከፍተኛ አመራሮች መካከል እንጂ በጊዜያዊ አስተዳደሩና በህወሀት መካከል አይደለም ሲል አስታውቆ ነበር። እንዲሁም ህግና ስርዓት ተከትሎ የመሾምና የመሻር ስራውን እና የለውጥ እንቅስቃሴ አጠናክሮ እንደሚቀጥል በመግለጽ የክልሉ የጸጥታ ኃይልም የጊዜው አስተዳድሩ አካል በመሆኑ በክልሉ ፕሬዚደንትና በካቢኔው እየተመሩ የሚሰጣቸው ተልእኮ ይፈጽማሉ ማለቱ ይታወሳል። የክልሉ ምክትል ፕሬዚደንትና የጸጥታ ኃይሉ መሪ ሌትናንት ጀኔራል ታደሰ ወረደ ከአንድ ወር በፊት በሰጡት መግለጫ የክልሉ ጸጥታ ኃይል ለማንኛውም አካል እንደማይወግንና በክልሉ በተለይ በመቀለ ከተማ የድጋፍም ሆነ የተቃውሞው ሰልፍ ለተወሰነ ጊዜ የተከለከለ መሆኑን ኑን አስታውቀው ነበር። ይሁን እንጂ የጸጥታ ኃይሉ በቅርብ ጊዜ በይፋ የሰጠው መግለጫ የለም። በጉዳዩ አስተያየታቸውን እንዲሰጡን የጠየቅናቸው የህግ ምሁሩ አቶ ምስጠፋ አብዱ የጸጥታ ኃይሉ ገለልተኛና የክልሉ የጸጥታ ሁኔታ ብቻ ሊቆጣጠር ይገባል ይላሉ። ጸጥታ ኃይል ብገለልተኝነቱ ህዝብ ነታ ክልልን የጸጥታ ኃይሉ ገለልተኛ ሆኖ የህዝቡንና የክልሉን ደህንነት መጠበቅ አለበት። የሰላም ሂደቱን በሚያደናቅፍ መልኩ መሆን የለበትም። የፕሪቶሪያው ስምምነት በህወሓትና በፌዴራል መንግስቱ መካከል ነው የተፈረመው። ስለሆነም በስምምነቱ መሰረት ወደ ፖለቲካዊ ውይይት መገባት አለበት። ወደ ፖለቲካዊ ውይይት ካልተገባ ወደ ከባድ አዘግት ነው የሚያስገባን። በሌላ በኩል የጊዜያዊ አስተዳደሩ ፕሬዚደንት አቶ ጌታቸው ረዳ ለወረዳዎች ከተሞችና ክፍለ ከተሞች ምክር ቤት ትናንት መስከረም 14 ቀን 2017 ዓ ም በጻፉት ደብዳቤ ህገ ወጥ ጉባኤ ያካሄደ ቡድን ምክር ቤቶቹን በመጠቀም ይቃወሙኛል ያላቸው አመራሮች ከስልጣን እያወረደ እና ጥላሸት እየቀባ ይገኛል ብለዋል። ምክር ቤቶች የመንግስት እንጂ የአንድ ፓርቲ ወይም ቡድን አይደሉም ያሉት አቶ ጌታቸው ከህግና አሰራር ውጭ የሚደረግ እንቅስቃሴ ተቀባይነት የለውም፣ መቆም አለበት ብለዋል። ይህ ካልሆነ ተጠያቂነት ለማስፈን ይሰራል ሲሉም በደብዳቤያቸው አሳስበዋል። ለአሜሪካ ድምፅ ሙልጌታ ጽባህም መቀለም። ዘጋቢያችን ሙልጌታ ጽበሃን ለዘገባው አመሰግናለሁ። ክቡራትና ክቡራን፣ በተከታዩ ርዕስ ደግሞ ወደ ጎንደር ይወስደናል። በኢትዮጵያ ሲኖሩ የነበሩ 780 ሱዳናዊያን ስደተኞች ወደ ሀገራቸው መመለሳቸውን የሚመለከት ነው። በአማራ ክልል ምዕራብ ጎንደር ዞን ከመጠለያ ጣቢያቸው ወጥተው በአውላላ ሜዳ ላይ ዳር እየኖሩ ከነበሩ ሱዳን ስደተኞች መካከል 378 የሚሆኑት ወደ አገራቸው መመለሳቸውን የመንግስታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ለአሜሪካ ድምጽ ገልጠዋል። ከነኚህ ቁጥራቸው ሰባት መቶ ሰማንያ የሚደርሱ ስደተኞች ዓለም አቀፉ የስደተኞች ተቋም ለአሜሪካ ድምጽ በኢሜይል አማካኝነት በሰጠው ማብራሪያ በጽታ ችግርና በአገልግሎት እጥረት ምክንያት በኢትዮጵያ መኖር አንችልም ብለው ወደ አገራቸው ለመመለስ የእግር ጉዞ ከጀመሩት ስደተኞች መካከል መሆናቸውን ገልጠዋል። እዚያም ድጋፍ እየተደረገላቸው መሆኑን አመልክቷል። ወደ ሱዳን ሳይሻገሩ የቀሩት ደግሞ በመተማ የስደተኞች መጠለያ እየኖሩ መሆናቸውን ገልጠው በአካባቢ ባለው አለመረጋጋት ሳቢያ አገልግሎት እያገኘን አደለንም ሲሉ አማረዋል። ገብረ ሚካኤል ገብረ መድን ተከታትሎታል። በአማራ ክልል ምዕራብ ጎንደር ዞን በነበሩት የአውላላና የኩመር መጠለያዎች የጸጥታ ችግርና የአገልግሎት እጥረት ገጥሞናል ብለው መጠለያዎቹን ለቀው በመውጣት ለሦስት ወራት ያህል መኖሪያቸውን በጎዳና ዳር አድርገው የቆዩት ሱዳናውያን ባለፈው ዓመት መጨረሻ ላይ ነሐሴ 3 ቀን 2016 ዓ ም ወደ ሀገራቸው ለመመለስ 800 ስደተኞች የእግር ጉዞ መጀመራቸውን የመንግሥታቱ ድርጅት የስደተኞች ጉዳይ ከፍተኛ ኮሚሽነር ዩኤንኤችሲአር በጊዜው ለአሜሪካ ድምፅ አስታውቀዋል። ሱዳናውያኑ የሚመለከታቸው አካላት ከኢትዮጵያ ውጪ ወደ ሦስተኛ ሀገር እንዲያዛውሯቸው ይህም ካልሆነ ወደ ሀገራቸው እንዲመልሷቸው ሲያቀርቡት ለነበረው ጥያቄ ምላሽ አላገኘንም ብለው ከዚህ ውሳኔ ላይ መድረሳቸውንም ገልጸዋል። በእግር ከተጓዙት ስደተኞች መካከል 780 የሚሆኑቱ ሱዳን መግባታቸውን ዩኤንኤችሲአር የኢትዮጵያ ባለሥልጣናትን ዋቢ አድርጎ በኢሜይል ገልጾልናል። የረድኤት ድርጅቶች ለተመላሾቹ እርዳታ እያቀረቡላቸው እንደሆነም አስታውቀዋል። የእግር ጉዞ ጀምረው ከነበሩት መካከል ወደ ሱዳን ሳይመለሱ በመተማ የስደተኞች መጠለያ ጣቢያ የቀሩም አሉ። ከእነሱ አንዱ የሆነው ሙሐመድ ሙሐመዲን ወደ ሱዳን ከመሄድ ይልቅ እዚሁ መቆየትን መርጠናል ካለ በኋላ፣ ነገር ግን በአካባቢው ባለው የጸጥታ ችግር ምክንያት ወደ መተማው መጠለያ ጣቢያ እርዳታ እየደረሰላቸው እንዳልሆነ ገልጸዋል። ከአምስት ቀናት በፊት ብስኩት ሰጥተውናል ከዛ በኋላ የመጣ ነገር የለም እዚህ ያለው ስደተኛ እርዳታ ካገኘ ሁለት ወራትን አስቆጥሯል የሚመለከታቸው ድርጅቶች እርዳታ ሊያመጡልን እንደሚፈልጉ ይነግሩናል ነገር ግን ያለው የጸጥታ ሁኔታ ያን ለማድረግ አላስቻለውም ሁኔታው በጣም ከባድ ነው እዚህ ሰዎች እየተሰቃዩ ነው ያሉት አንዳንዶቹ ሱዳን ካሉት ቤተሰቦቻቸውና ወዳጆቻቸው እርዳታ ይጠይቃሉ። ከሱዳን ውጪ ካሉ ዘመዶቻቸው ገንዘብ የሚጠይቁም አሉ። በችግር ውስጥ ነው እየኖርን ያለ ነው። በመተማ መጠለያ ጣቢያ የቀረው ሌላው ሱዳናዊ ስደተኛ አብዱል ሰመድ ናስር አሁንም በምዕራብ ሱዳን አካባቢ እየተካሄደ ያለው ከባድ ጦርነት ወደ ሀገሩ እንዳይመለስ እንዳደረገው ገልጾ ለተወሰነ ጊዜ እዚሁ መቆየትን መርጫለሁ ብለዋል። ሆኖም በመተማ የስደተኞች መጠለያ ያለው የአገልግሎት አቅርቦት እጥረት አሳሳቢ እንደሆነ ይናገራል። ንብረቶቻችንን በመሸጥ ነው በሕይወት ለመቆየት እየሞከርን ያለ ነው የእጅ ስልኮቻችንን ልብሶቻችንን፣ እንዲሁም ያሉንን ንብረቶች ሁሉ እየሸጥን ነው የምንኖረው። አሁን እኔ የለበስኩት ልብስ ብቻ ነው የቀረኝ። የነበረኝን ነገር ሁሉ ሸጫለሁ። በውጭ አገራት ቤተሰብና ወዳጅ ያላቸው ስደተኞችም ገንዘብ እንዲልኩላቸው ይጠይቃሉ። እነሱም ሲያገኙ እዚህ ላለው ያጋራሉ። ስደተኛው እርስ በራሱ እየተረዳዳ ነው እየኖረ ያለው። አስተያየት ሰጪዎቹ ለአሜሪካ ድምፅ በሰጡት የስልክ ቃለ መጠይቅ። በመተማ መጠለያ ጣቢያ የንጹሕ መጠጥ ውሃ የህክምናና የንጽህና አጠባበቅ አገልግሎት እንደሌለም ተናግረዋል። በንጽህና ጉድለት የተነሳ በመጠለያው የኮሌራ ወረርሽኝ ሊከሰት ይችላል የሚል ስጋትም አላቸው። ዩኤንኤችሲአር በላከው የኢሜይል መግለጫው በመተማ ጎንደር መስመር ላይ ባለው የጸጥታ ችግር ምክንያት ወደ መተማ የስደተኞች መጠለያ ጣቢያ እርዳታ ማድረስ አስቸጋሪ ሆኗል ይላል። በዚህ ምክንያትም ለስደተኞች የሚላከው እርዳታ የመዘግየት ችግር እየገጠመው መሆኑን አመልክቷል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ ገብረ ሚካኤልና አመሰግኜ፣ ወዲህ ወደ ዩናይት ስቴትስ መልሳችኋለሁ። ሁለተኛ ቀኑን ወደ ያዘው በኒውዮርክ እየተካሄደ ወዳለው የመንግስታቱ ድርጅት ጠቅላላ ጉባኤ ነው። ከስፍራው ባልደረባችን ኤደን ገረመው ትገኛለች። ኤደን እንደምን ዋል እንደምን አልኳ? ያለላ ጤና ይስጥልኝ አድማጮች ተመልካቾች ኤደን ቀደም ብዬ የጠቆም እንዳረኩት ሁለተኛ ቀኑን ይዟል ጉባኤውና፣ ምን ይመስል ነበር የዛሬው ውሎ? እንደ በደምብ ሳሳው አጠር አድርገሽ የዛሬውን ውሎ ብታሳይን። እኩለ ቀን ተጋምሷል እንግዲህ። አመሰግናለሁ አሉላ፣ እንደ ተናገር ከዋንተ የሰባ ዘጠነኛው የመንግስታቱ ጉባኤ ትናንትና ነው የተጀመረው። ዛሬ ጠዋት የተለያዩ ሀገራት ንግግር ሲያደርጉ ነበር። እዚ አሁን ባለሁበት ኒውዮርክ እንደው ድባቧን ብነግርህ በጣም እጅግ ተጨናንቋል። የከተማው ሰው መጨናነቁን ያየሁት እኔ እንኳን እዚህ የተባበሩት መንግስታት ጉባኤ ድርጅት ለመድረስ ረዥም ሰዓት ነው የፈጀብኝ በመደበኛ አስር ደቂቃ የሚፈጨው ማለት ነው። የተለያዩ ሪፖርተሮች፣ ጋዜጠኞች ከመንግስታቱን ጉባኤ ለመዘገብ እዚህ ተገኝተዋል። እንዲሁ ግን በአጠቃላይ ጉባኤው ውጥረት የተሞላበት ነው። ምክንያቱም አለም በእንግሊዝኛ እንደሚሉት ፖላራይዝ ውስጥ እንደሚሉት ወይ ተራራቀ ስሜት የሚንጸባረቅበት ነው እየተባለ ይገኛል። የድባቡ እንግዲህ ይህንን ይመስላል አሉላ። መልካም እንግዲህ ሁለተኛው ቀን ቀደም ብዬ እንዳልኩት ተጋምሷል። የዛሬ ውሎውንም ወደኋላ ላይ የሚኖረውን ጨምሮ በተከታዩ ቀናት ትነግናለች። በዛሬ ዕለት ግን የትኞቹ ሀገራት መሪዎች ንግግር አደረጉ ይሆን ተጠሪዎቻቸው የሆኑ መሪዎቻቸው ያው እንግዲህ ዛሬ ንግግር ብዙ የአፍሪካ ሀገራት ንግግር አድርገዋል በግማሽ ቀን በነበረው ወደ ሀያ የሚጠጉ ሀገራት ናቸው ንግግር ያደረጉት ለእያንዳንዳቸው ሀያ ሀያ ደቂቃ ነው የሚሰጣቸው ከዛም ግን ለጠቅ ያለ ጊዜ የቆዩ ንግግር በማድረግ የቆዩ ሀገራቶች አሉ ለምሳሌ ከአፍሪካ የላይቤሪያው ጆሴፍ በአካይ ነበሩ እንዲሁም ደግሞ የዴሞክራቲክ ሪፐብሊኩ ፊሊክስ ትሽከዴም ነበሩ ከዚህ በተጨማሪም ደግሞ ላይቤሪያ ሊቢያ የመሳሰሉ ሀገራቶችን በዛሬው ቀን ዛሬ ጠዋት ንግግር አድርገዋል፣ ወይም ደግሞ ሀገራቸው ትኩረት ስለምትሰጥበት ጉዳይ ተናግሯል። ከነዚህ መካከል አፍሪካውያን መሪዎቹ አጽንዖት ሰጥቶ የተናገሯቸው ነገሮች እንደየሀገራቸውና እንደየቀጠናቸው እንደየ ቀጠናቸው ቢለያይም የጸረ ሽብር ጉዳዮች ተነስተዋል። ድህነትን መዋጋትን በተመለከተና የአፍሪካን ጥገኝነትን በተመለከተ ከተነሱት ሀሳቦች መካከል ናቸው። እንዲሁም ደግሞ የዲሞክራቲክ ሪፐብሊኩ መሪ ፊልክስ ትሺሴኬዲ በዚሁ የኤም 23 አማጽያን ጋር እየተዋጉ ባለበት ሁኔታ ላይ ነው ይህንን የዛሬውን ንግግራቸውን ያደረጉትና ያንንና ወቅታዊ የሆኑ ጉዳዮችም የአገሪቱን ወረርሽኝ በተመለከተ የኤምፖክስን የመሳሰሉ ጉዳዮችን አንስተዋል በዋናነት ግን ዛሬ የብዙዎችን ትኩረት የያዘው የዩክሬኑ መሪ ፕሬዚዳንት ዘለንስኪ ንግግር አድርገው ነበር ይሄ ጉዳይ እንግዲህ አሉ ለአንተን እንደምታውቀው አለም ላይ እጅግ የሆነ ምጣኔ ሀብታዊ ተጽዕኖ ያመጣ እንዲሁም ደግሞ ሌሎች ተጽዕኖችን ያስከተለ በመሆኑ ሁሉም ትኩረት ሰጥተው ንግግራቸውን ተከታትሎታል እሳቸው እንግዲህ ያሉት ምንድን ነው ከሩሲያ ጋር እንድንታረቅ ግፊ የሚያደርጉ ሀገራቶች ሊያቆሙ ይገባል ብለዋል። እንደውም ቻይናና ብራዚል ከሩሲያ ጋር እንድንደራደር ግፊ እያደረጉ ነው ሲሉ ተችታቸዋል። በእሳቸው አባባል እሳቸው ወደ ሰላም የሚመጡት ወይም ደግሞ ዩክሬን ጦርነቱን እንዲቆም የምታደርገው በጎርጎሮሳያኑ አቆጣጠር ከ2014 ላይ ሩሲያ ክሬሚያን ከዩክሬን መቀማቷ ወይም ደግሞ በጉልበት መንጠቋ ይታወሳል። ከዛ በፊት የነበረው ድንበራችን ላይ ስንደርስ ሉዓላዊነታችን ሲከበር ነው ሲሉ ነው የተናገሩት እና በዚህ ጉዳይ ላይ በጣም ብዙዎችን ያነጋገረ ሆኗል ማለት ነው። ግሩም ኤደን እንደገለጽሽው የተለየ ትኩረት የሚሰጠው ንግግር ነው። ዘለንስኪ የተናገሩት እንዲሁም ደግሞ እንዳልሽው ዓለም እጅጉን የተከፋፈለበት ሁኔታ ውስጥ ባለበት ብዙ አነጋጋሪ ጉዳዮች ባሉበት ሁኔታ ውስጥ ነው የመካከለኛው ምስራቅ ግጭት ጨምሮ ይሄ ጉባኤ እየተካሄደ ያለው ወደ አፍሪካም ስኔት በርካታ አነጋጋሪ ርዕሶች እንደሚኖሩ የአፍሪካ ቀንድን ኢትዮጵያን፣ ጨምሮ ሶማሊያን ጨምሮ የሚመለከቱ ጉዳዮች እንደሚነሱ ይጠበቃል። ምናልባት እስካሁን ባለው የኢትዮጵያን ተሳትፎ ለመገምገም የሚያስችል መነሻ አይነት ይሆን? የኢትዮጵያ ተሳትፎ ምን ይመስል ይሆን እስካሁን ባለው በሁለቱ ቀናት? እንግዲህ የኢትዮጵያ ልኡካኖች የደረሱት ቀደም ብለው ነው፣ ከጉባኤው በፊት ነው። ባለ መረጃ መሰረት ከጉባኤው በፊት ነው የደረሱት። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀስላሴ፣ የትምህርት ሚኒስትሩ ዶክተር ብርሃኑ ነጋ፣ እንዲሁም የጤና ሚኒስትሯ ዶክተር መቅደስ ዳባና የኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ በዚህ ጉባኤ ላይ እየተሳተፉ ይገኛሉ። የኢትዮጵያ ውጭ ጉዳይ ሚኒስትር ታዬ አጽቀስላሴ እንግዲህ የተለያዩ ውይይቶችን ያው የተባበሩት መንግስታት የመንግስታቱ ጉባኤ ዋና ከሚካሄደው ጉባኤ ጎን ለጎን እንደሚታወቀው በአየር ንብረት ላይ ድህነት ላይ እንዲሁም ደግሞ ቀጠናዊ ችግሮችና ተግዳሮቶችን መግታት ላይ የመሳሰሉ ግጭቶችን መግታት ላይ የመሳሰሉ ስብሰባዎች ይኖራሉ። ይህን መሰል ስብሰባዎች ላይ በተደጋጋሚ እየታደሙ ነው። ዛሬ እንግዲህ የሀገር ውስጥ መገናኛ ብዙሀን የውጭ ጉዳይ ሚኒስትሩ ታዬ አጽቀ ስላሴ ከሩዋንዳና ከዩጋንዳ አቻቸው ጋር መገናኘታቸውን ነው የዘግበ ያየ ነው ከዛ በተረፈ ግን የተለያዩ አሁን በተለይ ሀገሪቱ ካለችበት ከሶማሊያ ጋር ካላት ጉዳይ ጋር በተመለከተ ለመንግስታቱ ጉባኤ የኢትዮጵያን አቋም እያንጸባረቁ እንደሆነ መረጃዎች ጠቁመዋል። እኛም በራሳችን እንግዲህ ያሉላ እንደምታውቀው ጥረታችን እያደረግን ነው። እሳቸውን አግኝተን ለማነጋገር እንግዲህ እንደተሳካልን ለአድማጭ ለተመልካቾቻችን ይዘናቸው የምንመጣ ነው የሆነው ማለት ነው። ግሩም ነው። ኤደን የሁለተኛውን ቀን ውሎ ጥሩ አድርገሽ አንኳራ አንኳር ችቶችን የዕለቱን ውሎ እስካሁን ባለው ድረስ ያሉትንም ሆነ አጠቃላዩን የጉባኤውን እና የአካባቢውን ድባብ አስይዘች ናት። ተስፋ አደርጋለሁ ይሳካልሽ እና ከመሪዎቹ የውጭ ጉዳይ ሚኒስትር አምባሳደር አያስ ከስላሴን ጨምሮ በስፍራው የምታገኛቸውን የሌሎች ሀገራት መሪዎችንም ለማነጋገር ትሞክሪያለሽ ተሳካ የስራ ጊዜ እንደሚኖር ተስፋ አድርጋለሁ። ለአሁኑ አመሰግናለሁ። መልካም ቀን ሄደል። አመሰግናለሁ አሉላ ጤና ይስጥልኝ። አድማጮች፣ ክቡራትና ክቡራን አድማጭ ተመልካቾቻችን ከኒውዮርኩ የተባበሩት መንግስታት ጠቅላላ ጉባኤ እየተካሄደ ካለበት ወደ ዲሲ ተመልሰናል፣ ወደዚህ ወደ ስቱዲዮያችን። አሁን ደግሞ የተለያዩ ዓለም አቀፍ ርዕሶችን ነው የምናነሳው። ተከታዩም ወደ መካከለኛው ምስራቅ ጉዳይ ይወስደናል። በሊባኖስ የሟቾች ቁጥር እየጨመረ መሆኑ ተገልጠዋል። እስራኤል በደቡባዊ ሊባኖስ በሚገኙ የሂዝቦላ ኢላማዎች ላይ የምታካሄደውን ጥቃት የቀጠለች መሆኗ ሲገለጽ፣ በእስራኤልና በሂዝቦላ መካከል የሚካሄደው ከፍተኛ ውጊያም መባባሱ ተመልክቷል። በእነኚህ ጥቃቶች ከ550 በላይ ሰዎች መገደላቸውንም የሊባኖስ ባለሥልጣናት አስታውቀዋል። የአሜሪካ ድምፅዋ ሊንዳ ግራድስቲን ያደረሰችን የዚህን ዘገባ ዝርዝር ስመኝሽ የቆየናት ይዛ የቀረበችው እንሆ። እስራኤል በሂዝቦላ ኢላማዎች ላይ የአየር ድብደባ ማካሄድ ከጀመረችበት ያለፈው ሳምንት አንስቶ በአስር ሺዎች የሚቆጠሩ የደቡብ ሊባኖስ ነዋሪዎች ቤት ንብረታቸውን ጥለው ተሰደዋል። ሂዝቦላ ሮኬቶችንና ሚሳይሎችን ሲቪሎች በሚኖሩበት አካባቢ እያከማቸ ነው ስትል የምትከሰው እስራኤል ነዋሪዎች ከአካባቢው እንዲሸሹ ስታስጠነቀቅ ቆይታለች። ፋትማ ኢብራሂም ሺሃብ ቶል በተሰኘው የሊባኖስ የገጠር መንደር ውስጥ ከሚገኘው መኖሪያ ቤቷ ተፈናቅላለች። ከቤታችን ቀጥሎ ያለው ቦታ ላይ ጥቃት ሲያደርሱ የምንኖርበት ሕንፃ ይንቀጠቀጥ ነበር። በጣም ነበር የተጨነቅ ነው። ስለዚህ ጥለን መውጣት ነበረብን። ከዚያም እዚህ መጣን። እዚህ የተሻለ ደህንነት እንዳለ ተነግሮን ነበር። ሁኔታው በጣም አሳዛኝ ነው። ጦርነቱ ከተጀመረበት ጊዜ አንስቶ ባለው አንድ ዓመት ጊዜ ውስጥ እስራኤል ቤሩትን ለአራተኛ ጊዜ ደብድባለች። የእስራኤል መከላከያ ሰራዊት ኢላማው የሂዝቦላ የሚሳይል ክፍል መሪ መሆኑን የገለጸች ሲሆን የዜና ማሰራጫዎች መሪው መገደሉን ዘግበዋል። የሊባኖስ ባለስልጣናት እንዳስታወቁት ባለፉት ሁለት ቀናት ብቻ ከተገደሉት ሰዎች ውስጥ ቢያንስ 94ቱ ሴቶች ሲሆኑ 50 የሚሆኑት ደግሞ ህጻናት ናቸው። የሂዝቦላ አባላት ንብረት የሆኑ የድምፅ መገናኛ መሳሪያዎች በአንድ ጊዜ መፈንዳታቸውን ተከትሎ ሂዝቦላ ከባድ ጉዳት እንደደረሰበት የእስራኤል ባለስልጣናት ይገልጻሉ። ጡረታ ላይ የሚገኙት ጄነራል ያኮቭ አሚድሮር አሁን ለአሜሪካ ብሔራዊ ደህንነት የሚያገለግለው የአይሁድ ተቋም ውስጥ ጥናት አጥኚ ናቸው። በአጠቃላይ ሲታይ የሄዝቦላን አዛዦችና አመራሮች ማስወገድ እና ሊባኖስ ውስጥ አስፈላጊ የሆኑ ኢላማዎችን መምታት በጣም ትልቅ ስኬት ነው። ነገር ግን አሁንም ለዘብ ማለት አለብን። ይህ ገና መጀመሪያው ነው። የሄዝቦላን አቅም ለማጥፋት ረጅም ጊዜ ይወስዳል። ሂዝቦላም በሰሜን እስራኤል ላይ ሮኬቶችን መተኮሱን ቀጥሏል። ከአንድ መቶ በላይ ሚሳይሎች የተወሰኑ እስራኤላውያን ላይ ጉዳት ያደረሱ ሲሆን ነዋሪዎች ወደ ቦምብ መጠለያ ጣቢያዎች እንዲገቡ አስገድዷል። ውጊያው እንደቀጠለ ቢሆንም ሁለቱም ወገኖች ወደ ሙሉ ጦርነት ላለመግባት ግን ጥረት እያደረጉ ይመስላሉ። እስራኤል እስካሁን የምድር ጦር ወደ ሊባኖስ ያላከች ሲሆን ሂዝቦላም ሚሳይሉን ወደ መሀል እስራኤል አላነጣጠረም። ሆኖም አድሚሮል እስራኤል ከሊባኖስ ድንበር እስከ ሊታኒ ወንዝ ድረስ የተከለለ ቀጠና እንዲኖር እንደምትፈልግ ያመለክታሉ። ከውጭ ያለ ሰው አሜሪካዊ፣ ፈረንሳዊ ወይም ሌላ ማንም ሊሆን ይችላል። ሂዝቦላ ከሊታኒ በስተሰሜን እንዲቆይ እንዲስማማኝ ማድረግ አቅም የለውም። ምናልባትም የሂዝቦላን የማስወንጨፊያ አካባቢዎች ለማጽዳትና የሂዝቦላ አባላት እንዲገቡ የማይፈቀድበት ጸጥታ ቀጠና ለመገንባት የምድር ተዋጊዎችን መላክ ሊኖርብን ይችላል። ይህ በእንዲህ እንዳለ በእስራኤልና ሂዝቦላ መካከል የሚካሄደው ግጭት መጠነ ሰፊ ወደሆነ ቀጠናዊ ጦርነት ሊሸጋገርና ሌሎች ሀገራት ጣልቃ እንዲገቡ ሊያስገድድ ይችላል የሚለው ዓለም አቀፍ ስጋት እየጨመረ ነው። ጆሴፍ ባሮል በአውሮፓ ህብረት የውጭ ግንኙነት ኃላፊ ናቸው። በጋዛ ያለውን ሁኔታ ጨምሮ ፈጣን የተኩስ አቁም ስምምነት እንዲደረግ መጠየቃችንን መቀጠል አለብን። የተለያዩ አይደሉም፣ የተያያዙ ጉዳዮች ናቸው። ጠንካራ ትስስር አላቸው። በጋዛ እየሆነ ያለው ሌሎች የጦርነት ሁኔታዎችን እያስከተለ ነው። በኒውዮርክ እየተካሄደ ባለው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ያደረጉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን በቀጠናው ጦርነት እንዳይነሳ ለመከላከል ቆርጦ መነሳታቸውን ገልጸው በእስራኤልና በሂዝቦላ መካከልም ሆነ በእስራኤልና በሃማስ መካከል ዲፕሎማሲያዊ መፍትሄ እንዲመጣ ጠይቀዋል። በሊንዳ ጋርድስቴል ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ሰሙኝ ሸቆየን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ የሚተላለፈውን የረቡዕ ምሽት ዝግጅታችንን ነው። የመጀመሪያውን አጋማሽ ያገባደን፣ አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። ወደ ሐዋሳ የሚያሸጋግረን ዘገባ ነው ቀዳሚው። በሐዋሳ ከተማ የቀጠለው የነዳጅ እጥረት እንዳማረራቸው ነዋሪዎች ማማረራቸውን ነው የሚገልጠው። በሲዳማ ክልል ሐዋሳ ከተማ በየወሩ ያጋጥማል ያሉት የነዳጅ እጥረት እንዳማረራቸው አሽከርካሪዎችና ነዋሪዎች ለአሜሪካ ድምፅ ገልጠዋል። ችግሩ ከአንድ ዓመት ለበለጠ ጊዜ በየወሩም እየተከሰተ መቀጠሉን የጠቀሱት ቅሬታ አቅራቢዎቹ ኑሯቸው ላይ ከፍተኛ ተጽዕኖ እያሳደረ መሆኑንም አመልክተዋል። የሲዳማ ክልል ንግድና ገበያ ልማት ቢሮ በበኩሉ እጥረቱ የተከሰተው አገልግሎት እየሰጡ ያሉ ማደያዎች አስር ብቻ በመሆናቸው በሕገ ወጥ ግብይት ምክንያት ነው ይላል። በሕገ ወጥ ግብይቱ ተሳተፉ ባላቸው አስራ ስድስት ተሽከርካሪዎችና አራት ማደያዎች ና 62 ሞተሮችና ባጃጆች ላይም የቅጣት ውሳኔ ማሳለፉ ተመልክቷል። ዮናታን ዘብዴዎስ ነው ያጠናቀረልን። ዙረት መታየት ከጀመረም ከአንድ ዓመት በላይ እንደሆነው ነዋሪዎች ተናግረዋል። በነዳጅ ማደያዎች ላይን የሚርቁም ረጃጅም ሰልፎችን ማየትም የተለመደ ሆኗል ይላሉም የአሜሪካ ድምፅ ያነጋገራቸው አሽከርካሪዎችና የመኪና ባለቤቶች። የሰሞኑ ግን የተለየ ነው ስሉም ሲሉም በደህንነት ስጋት ስማቸው እንዳይገለጽና ምስላቸውም እንዳይቀረጽ ጠየቁ። የከተማ ነዋሪ ተናግሯል። በሐዋሳ ከተማ ያለው የነዳጅ ግብይት ሁኔታ ስርዓት አልባናም የተወሳሰበ ነው በማለት አብራርተዋል። ከአዲስ አበባ ቀጥሎ ብዙ ማዲያ ያለው ከተማ ሐዋሳ ነው። ከ25 በላይ ማዲያ አለ። ግን ከፍተኛ የነዳጅ እጥረት አለ። ይህ ነው የሚባል ምክንያቱ ባይታወቅም በቀን በቀን ቢያንስ ሶስት ማዲያ አራት ማዲያ ነው የሚለቀቀው። ያ ማለት ለኪዩት ለሞተር ለከፍ ላሉ ታክሲዎች ለቤት መኪና ሲከፋፈል በፍጹም አይደርስም። በተመሳሳይ ስጋት ስሙ እንዳይጠቀስና ምስሉ እንዳይታይ የጠየቀን የሶስት እግር ባጃጅ ሹፌር ችግሩ ሰው ሰራሽና በሐዋሳ ከተማ ብቻ ለረጅም ጊዜ የቆየ ነው በማለትም አስረድተዋል። በከተማው ተስፋፍቷል ያሉትን የጥቁር ገበያን ጨምሮ ለችግሩ ምክንያት ናቸው ያሏቸውንም ነጥቦችን አብራርቷል። ሐዋሳ ላይ ብቻ ያለ ችግር ይመስለኛል። ምክንያቱም የብላክ ማርኬት መስፋፋት ነው ይህን ችግር የፈጠረ ያለው ነዳጅ በየማደው አለ፣ ነገር ግን ሊቀዱ ፈቃደኛ አይደሉም። ዛሬ እንትን ነው መድቦ ነው፣ አንድ ቦታ ባጃጅ፣ አንድ ቦታ መኪና ምናምን ብሎ መድቦ ነው እንትን የሚሉትና የተመደበውን እንኳን በስርዓት አይቀዱ። ምክንያቱም ገልባጭ ነው እየመጣ የሚቀደው ብላክ ማርኬት የሚሰሩ አብሮ ስለሚሰሩ እነሱን ነው ማስተናገድ የሚፈልጉት እንጂ ሰልፈኛው ምናምን ማስተናገድ አይፈልጉም። እና ከማዳ ይቀዳሉ በአይላንድ ቸብቸቡ የሚሸጡ አሉ። እና እነሱን ነው በቃ እነሱ ጋር አብረው ስለሚሰሩ እነሱን ነው ማስተናገድ ሌሊት የተቀዳ ነው የሚያድረው። ቀን የሚቀዳሉ ከዛ አንድ ቀን ለቀን ቀርተው የነዳጅ የለም ነው የሚሉ። እና ችግሩ ያ ነው፣ የአሰራር ችግር ነው። ንግድና ኢንዱስትሪም ደግሞ በትክክል አይቆጣጠርም። አሁን ትልቁ ችግር ያለው እነሱ ጋር ነው ያለው። በከተማው የንግድ ፍቃድ የተሰጣቸው ከሀያ አምስት በላይ ማደያዎች ቢኖሩም በቀን ተራወጥቶላቸው ነዳጅ የሚሸጡት ከአራት አይበልጡም ብለዋል አስተያየት ሰጭው ዛሬ ረቡዕ መስከረም 15 ቀን 2017 ዓ ም ለምሳሌም በሐዋሳ ከተማም በንዚል የሚሸጡ ማደያዎች ሁለት ብቻ ናቸው በማለትም አክለዋል። ዛሬ እየሸጡ ያሉትም ለሚኒባስናም ባጃጅ በመባል ለሚታወቁት ባለ ሶስት እግር ተሽከርካሪዎች ብቻ መሆኑን ጠቁመዋል። ያው በአልኩ መንገድ አንደኛ ሌሊት ላይ በሃይሱዚ ማደያዎች ተመሳጥረው በመኪና ተጭኖ ከፍ ያሉ ታክሲዎችም ኢቨን አሁን አንድ አሁን ላይ የቤት መኪኖች ሁሉ አውራጅ ሆነዋል። ይቀዱና ያወርዳሉ። ለብላክ ማርኬት ማለት ነው። ያ ሁሉ ተመዝግቦ ቁጥጥር ቢደረግበት ይሄ ሁሉ አይከሰትም። እኛ እዚህ ቀኑን ሙሉ እንቆማለን። አንድ ሞተረኛ አውራጅ አስሬ ሊገባ ይችላል፣ ሊያወርድ ባለመኪናም ሊያወርድ አስሬ ሊገባ ይችላል። ከዛ ከዛ አንጻር ለነሱ ክፍት ነው ማደያው እጥፍ ገንዘብ ስለሚከፍሉ ክፍት ነው። እኛን ግን በጣም ይቸግረናል። በነዳጅ ጥረቱ ምክንያት ነዋሪዎች ለእንግልትና ለዕለት ተዕለት እንቅስቃሴ መስተጓጎል ይዳረጋሉ የሚሉት አቶ ሜረቱ የላመሶ የተባሉ የከተማው ነዋሪ በበኩላቸው የአንድ ሌትር በንዝር ዋጋም ሰማኒያ ሁለት ብር ቢሆንም በጥቁር ገበያም በመቶ ሀምሳ ብር ይሸጣል ብሏል። ይህም ለኮንትሮባንድና ለጥቁር ገበያ መስፋፋት መንገድ ከብቷል ይላሉ። ስለዚህ ኑሯችን ላይ በጣም መስተዋጎል የፈጠረብን ያለው ስራ ለመስራት ወጥተን በባዶ ይገባን ያሉ በጣም ትልቅ ችግር ነው የፈጠረብን፣ ያለ አንድ አሽከርካሪ ነዳጅ ለመቅዳት ለሰዓታት እንደሚሰለፍ የጠቆመውና በደህንነት ስጋት ስሙ እንዳይጠቀስ ጠየቀውም ሌላ አስተያየት ሰጭም የችግሩ መሰረታዊ ምንጭ ነው ያለውን ማስረድቷል። አንድ ቀን ሰራለው፣ ሁለተኛ ቀን መጥቻ ይሰለፋለው፣ ውላ አለው። የምኖረው ኑሮ ኑሮ አይደለም። በባጃጅ ስራ እየኖርኩ ያለሁት በናዳጅ ምክንያት የተነሳ ማለት ነው። የምኖረው ኑሮ ኑሮ አይደለም። እና ይሄ ነው ያለው ዋናው ነገር ሙሳኝነት ነው፣ ሌብነቱ ነው። አንድ ሞተር አንደ ይመጣል 100 ብር ሰጥቶ እንደ ልብ ገብተው ይቀጣል። ያን ለጋል እዛ ጋር ለአስረካቢዎች ይገለብጣል። እሱ የሱዳማ ክልል ንግድና ገበያ ልማት ቢሮ ኃላፊ ወይዘሮ ሰላማዊት መኩሪያ በበኩላቸው እጥረቱ ስለመከሰቱም ለአሜሪካ ድምጽ ተናግሯል። ከተማ ውስጥ ያሉን ሀያ ማዳዮች ናቸው። ከዛ ማዳ ውስጥ አስሩ ነው እያመጣ ያለው ወይም አገልግሎት እየሰጠ ያለው ይህም ለምንድን ነው የሆነው? ከዚህ በፊት በዱቤ ነበር የሚሰጣቸው ያው ካምፓኒው በዱቤ ይሰጥና ከዛ በኋላ ነው ሸጠው የሚመልሱላቸው። አሁን ግን ካሽ ነው፣ እንደ ድሮ አምጥተው እየሸጡ አይደለም የሚሰጧቸው እና በዚህ ምክንያት ሁሉም አገልግሎት እየሰጠ አይደለም ወይም ደግሞ ያመጣ አይደለም ያለው ማለት ነው። ቢሮው በህገ ወጥ ግብይት ተሳተፉ ባላቸው ላይ እርምጃ ወስዷል ሲሉም ኃላፊዋ ገልጿል። የሁለት ወሩን ራሱ ብናይ ወደ ስልሳ ሁለት የሚሆኑ ሞተሮች ተይዘዋል። በተመሳሳይ መልኩ የቤት መኪናዎችም በዚህ ስራ የተሰማሩ ህጉ እንደሚያስቀምጠው አንድ መኪና ተመላልሶ መቅዳት መቅዳቱ ከታወቀ አስር አስር ሺህ ብር እንደሚቀጣ ነው ህጉ ውስጥ ያለው እና አጠቃላይ አስራ ስድስት መኪኖችን ቀጥተናል። በዚህ ስርአት ውስጥ ያሉትን በዚህ መልኩ እየተቆጣጠርን ነው ያለ ነው እና ከዛ ባለፈ ትዕዛዞች ይቆያሉ ካምፓኒ ከታዘዘ በኋላ ካምፓኒዎች በአግባቡ ካለማስተናገድ ተያይዞ ያሉ ችግሮችን ከሚመለከታቸው አካላቶች ጋር በቅንጅት እየፈታን ያለው እኛም ቁጥጥር እያደረግን ያለ ነው። ከማስተናገድ ጋር ተያይዞ ደግሞ በአግባቡ የማያስተናግዱ ማዲያዎችንም ጭምር እየቀጣን ያለው አጠቃላይ አራት ማዲያ በዚህ ሁለት ወር ብቻ ቅጣት የተቀጡበት ሁኔታን ያሉ ለጥቁር ገበያ መስፋፋት አንዱ ምክንያት ግብይቱም በዘመናዊ የክፍያ አማራጮች እንዲፈጸም አለመደረጉ መሆኑን አንዳንድ አሽከርካሪዎች ተናግረዋል። ይህንን በመጥራት የጠየቅናቸው የንግድና የገበያ ልማት ቢሮ ኃላፊዋ ተከታዩን መልሰዋል። ከዚህ ከኤሌክትሮኒክ ሽያጭ ጋር ተያይዞ አጠቃላይ ከአገልግሎት አሰጣጥ ጋር ተያይዞ ችግሮች እንዳሉ በይፋ ከተነጋገርን በኋላ ከዚህ በኋላ የትኛውም አካል እኔ ወይም ከኤሌክትሮኒክስ ግብይት ስርአቱ ውጭ እንዳይሆን ማስጠንቀቂያም ጭምር ሰጥተናቸዋል። በሐዋሳ ከተማ የነዳጅ እጥረት ሰልፍ በማደያዎች ማየት የተለመደ ይሁን እንጂም ነዳጅ በተለይም በንዝል በጥቁር ገበያው በየመንገዱና በየሱቁም ይሸጣል ሲሉ ነዋሪዎች ትዝብታቸውን አካፍለዋል። ለአሜሪካ ድምፅ ራዲዮም ዮናታን ዘብድዮስ ሐዋሳም። ዮናታንን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ ተከታዩ ርዕስ ደግሞ ወዲህ ወደ ዩናይት ስቴትስ ይመልሰናል። ዲርቦርን በአሜሪካ የአረብ መዲና ተብላም ትጠራለች። አራት መቶ ሺህ ገደማ አረብ አሜሪካውያን በሚኖሩባት በሚሽከንግ ቀደም ብለን መግቢያውን የሰማችሁት የፍልስጤማውያን ደጋፊዎች የተቃውሞ እንቅስቃሴ ካማላ ሀሪስ ምሽጋ ላይ ይጎዳቸው ይሆን በሚል የተነሳ ነው። በሲዳማ ክልል ሐዋሳ ከተማ የነዳጅ እጥረት መታየት ከጀመረም የሚመለከት የሚከተሏቸውን ፖሊሲዎች በመቃወም የጀምረው ለአን ኮሚትድ ናሽናል ሙቭመንት ማንን እንደሚመርጡ ያልወሰኑ መራጮች ብሔራዊ ንቅናቄ የተባለው ተቃውሞ ለዲሞክራቲክ ፓርቲው እጩዋ ለምክትል ፕሬዚዳንት ካማላ ሀሪስ ድጋፋቸውን እንደማይሰጡ ባለፈው ሳምንት አስታውቀዋል። ሀሪስን እንዳትደግፉ በሚል ስም የተሰበሰበው ሌላው የፍልስጤማውያን ደጋፊ ስብስብ ደግሞ ካማላ ሀሪስ በምርጫው እንዲሸነፉ በመስራት ላይ መሆኑን አስታውቋል። ታዲያ እነኚህ ንቅናቄዎች ሪፐብሊካኖችና ዲሞክራቶች በተቀራረበ ድጋፍ በሚፋለሙባቸው ክፍለ ግዛቶች ውስጥ የምርጫ ውጤቶቹ ላይ አንድምታ ይኖራቸው ይሆን? የአሜሪካ ድምጽ የዋይት ሀውስ ቢሮ ዋና ዘጋቢ ፓትሲ ዌዳኩስ ዋራ የዩናይት ስቴትስ ውስጥ ከማናቸውም ብዛት ያላቸው አረብ አሜሪካውያን ከሚኖሩባት የምሽጋን ክፍለ ግዛት ተከታዩን አድርሳናለች። አለች ቆንጅታየ እንደሚከተለው ታቀርበዋለች። ዲርቦርን በአሜሪካ የአረብ መዲና ተብላም ትጠራለች። አራት መቶ ሺህ ገደማ አረብ አሜሪካውያን በሚኖሩባት በሚሽከን ክፍለ ግዛት አብዛኛው ነዋሪዎቿ አረብ አሜሪካውያን በሆኑባት በዲርቦን ብዙዎች ዩናይትድ ስቴትስ ጋዛ ላይ በሚካሄደው ጦርነት የምትከተለውን ፖሊሲ ይቃወማሉ። አብደላ ዶሌ ፍልስጤማዊ አሜሪካዊ ናቸው። እኔ እየሆነ ባለው ደስተኛ አይደለሁም። ቶሎ ነገሮች ይለዋወጣሉ የሚል ተስፋም የለኝም። ካማላ ሀሪስ ቢመጡም ብዙ ለውጥ ለማምጣት አቅም ይኖራቸዋል ብዬ አላስብም። የምክትል ፕሬዝደንት ካማላ ሀሪስ የምርጫ ዘመቻ ጋዛ ላይ በሚደርሰው ስቃይ እንደሚያዝኑ የሚያሳዩ ለዲርቦርን ነዋሪዎች የታለሙ ማስታወቂያዎችን ሲያወጣ ከርመዋል። በሌላ በኩል ደግሞ ከሪፐብሊካኖች ጋር የተሳሰረ ሌላ የፖለቲካ ቡድን ሀሪስ እስራኤልን እንደሚደግፉ ባለቤታቸው ደግ ኢምሆፍ የአይሁድ እምነት ተከታይ መሆናቸውን የሚያጎሉ እነዚሁኑ መራጮች ኢላማ ያደረጉ የቅስቀሳ ማስታወቂያዎችን ያወጣል። እነዚህ ማስታወቂያዎች ታዲያ በዲሞክራቲክ ፓርቲው የውጮች ቅድመ ምርጫ ወቅት ፕሬዚደንት ባይደን እስራኤል የምታካሂደውን ወታደራዊ ዘመቻ መደገፋቸውን ለመቃወም ማንን እንደሚመርጡ ያልወሰኑ አንከሜትድ የሚለውን የመረጡ አንድ መቶ ሺህ የሚሽገን ነዋሪዎች ላይ ያነጣጠሩ ይመስላል። እናም ካመላ ሐሪስ ባለፈው ሳምንት ሚሽጋንን በጎበኙበት ወቅት ማንን እንደሚመርጡ ያልወሰኑ ድምፅ ሰጪዎች ብሔራዊ ንቅናቄ የተባለው ቡድን እንደማይደግፋቸው ይፋ አደረገ። ላይላ ኤላቤድ የቡድኑ ቃል አቀባይ ናቸው። እኔም ትውልድ ፍልስጤማዊ አሜሪካዊት ነኝ። እድሜን ሙሉ ዲሞክራት ነኝ። የመጀመሪያዋን ጥቁር ሴት ፕሬዚዳንት የሚመርጡ ድምፅ ሰጪዎች ውስጥ ብሆን በወደድኩ። ነገር ግን ምክትል ፕሬዚዳንት ካማላ ሀሪስ እኔ ለምቆረቆርላቸው ሰዎች እንደሚቆሙ ምንም ያሳዩኝ ነገር የለም። ካማላ ሃሪስ የእስራኤል ጸጥታዋ የፍልስጤማውያንም መብታቸው እንዲከበር ሁለቱንም እንደሚደግፉ ይናገራሉ። ፕሬዚዳንት ባይደን ጦርነቱ እንዲቆም በመስራት ላይ ናቸው። ይህንንም የሚያደርጉት እስራኤል ደህንነቷ እንዲጠበቅ፣ ታጋቾቹ እንዲለቀቁ፣ ጋዛ ላይ ያለው ስቃይ እንዲያከትም ፍልስጤማውያን ክብራቸው እንዲጠበቅ ጸጥታቸው፣ ነጻነታቸው እና የራሳቸውን እድል የመወሰን መብታቸው እንዲከበርላቸው ነው። ለማን ድምፅ እንደሚሰጡ ያልወሰኑ መራጮች ስብስቡ ካመላ ሀሪስን ባይደግፍም ከሳቸው የባሰ እስራኤልን ይደግፋሉ በሚል ፍራቻ ዶናልድ ትራምፕንም ይቃወማል። ኦቫል ኦፊስ ተመልሼ ስገባ እስራኤል በሽብርተኝነት ላይ በምታደርገው ጦርነት ለማሸነፍ ያላትን መብት እደግፋለሁ። በጦርነቱ ማሸነፍ መብታቸው ነው። ቅስቀሳው ዶናልድ ትራምፕን እንዲያሸንፉ የሚረዳ ቢሆን ይሁን እንጂ ሀሪስ መሸነፋቸውን ለማረጋገጥ እንሰራለን ብሎ የተነሳ ሀሪስን እንዳትደግፉ አባንደን ሄሪስ በሚል ርዕስ የተዋቀረ ሌላም ስብስብ አለ። ፋራሃን የቡድኑ ተባባሪ ሊቀመንበር ናቸው። ሁለቱ ፍልስጤምን ሆነ የውጭ ፖሊሲን በሚመለከት ምንም አይነት የፖሊሲ ልዩነት ያላቸው አይመስለኝም። ሁለቱም ክፉ ናቸው። ስለዚህ ለእኔ ምንም ለውጥ አያመጡም። ይህ የካማላ ሀሪስ ተቃዋሚ ቡድን መራጮች ጦርነቱን የሚቃወሙ የግሪን ፓርቲዋን እጩ ጂል ስታይንን የመሳሰሉ የሶስተኛ ፓርቲ እጩዎችን እንዲመርጡ እያበረታታ ነው። በዚች ሪፐብሊካኖችና ዲሞክራቶች እጅግ ተቀራራቢ የሆነ ድጋፍ ካላቸው ግዛቶች አንዷ በሆነችው በሚሽጋን የመራጭ አስተያየቶች እንደሚጠቁሙት በአሁኑ ወቅት ሐሪስና ትራምፕ እጅግ በጣም ተቀራራቢ የመራጭ ድጋፍ ይዘዋል። ባይደን እንደ አውሮፓውያን የዘመን አቆጣጠር በ2020 ምርጫ ሚሽጋን ላይ ዶናልድ ትራምፕ ካገኙት በ154000 ብቻ የሚበልጥ ድምፅ ይዘው አሸንፈዋቸዋል። ከዚያ በቀደመው በ2016ቱ ፕሬዝደንታዊ ምርጫ ደግሞ ሚሽገን ላይ ትራምፕ ሂለሪ ክሊንተንን 11000 ባልሞላ የድምፅ ብልጫ ነበር ያሸነፏቸው። የሆነ ሆኖ በዚህ በአሁኑ ምርጫ ሃሪስ በጋዛ ጦርነት ምክንያት የመራጭ ድምፅ ቢነፈጉ የግድ ምሽገን ላይ ይሸነፋሉ ማለት አይደለም። በክፍለ ግዛቷ ቁልፍ የፖለቲካ ኃይል የሆነው የተባበሩት የኦቶሞቢል ኢንዱስትሪ ሰራተኞች ማህበር ድጋፉን ሰጥቷቸዋል ከዚያም በተጨማሪ የምርጫ ዘመቻቸው የጥቁር አሜሪካውያን መራጮችን ድጋፍ በይበልጥ ለማሰባሰብ መስራቱን ቀጥሏል ጡረታ ላይ የሚገኙት የሚሽገን ዩኒቨርሲቲ ፕሮፌሰር ሮናልድ ስታክተን ተከታዩን አስተያየት ሰጥተዋል ዲሞክራቶችን ጥቁሮቹ መራጮች በብዛት ወጥተው ቢመርጧቸውና የአረብ አሜሪካውያን መራጮች ቁጥር ዝቅ ቢል አንደኛው ሌላኛው ጋር የጎደለው ሊያሟላው ይችላል አላውቅም ማህበራቱ ማለት የተባበሩት የኦቶሞቢል አምራጭ ሰራተኞች ማህበሩ የመራጮችን በር እያንኳኩ በመቀስቀስ የተቻላቸውን እያደረጉ ነው። እሱ ውጤት ያመጣል። ዶናልድ ትራምፕ የአረብና ሙስሊም አሜሪካውያን መራጮችን ድጋፍ ለማግኘት የያዙት ዘመቻ ውጤት ማምጣት ሌላው ለውጥ የሚያመጣ ጉዳይ ሊሆን ይችላል። የሃምትራሚክ ከተማ ከንቲባ የመናዊ አሜሪካዊው አመርጋሊብ ባለፈው ሳምንት ከዶናልድ ትራምፕ ጋር ተገናኝተው ከተወያዩ በኋላ ድጋፋቸውን ሰጥተዋቸዋል። 30 ሺህ ነዋሪዎች ባሏትና አብዛኛው ነዋሪዎቿ ሙስሊሞች በሆኑባት በዚች ከተማ ትራምፕ የከንቲባውን ድጋፍ ማግኘታቸው ተምሳሌታዊነት አለው። ሃምትራሚክ ሙሉ በሙሉ የእስልምና እምነት ተከታይ አባላት ያሉት የከተማ ምክር ቤት ያላት ብቸኛዋ የአሜሪካ ከተማ ናት። ቆንጅ ታየን ለዘገባው አመሰግናለሁ። ተከታዩም ርዕስ እዚሁ ዩናይት ስቴትስ ያቆየናል። ዩናይት ስቴትስ ለአፍሪካ ሀገሮች አንድ ሚሊዮን የኤምፓክስ ክትባት ትለግሳለች ሲሉ ፕሬዚዳንት ባይደን የተናገሩትን ይመለከታል። ዩናይት ስቴትስ የአፍሪካ ሀገሮች የያዙት የጸረ ኤምፓክስ ወረርሽኝ ትግል ለመደገፍ አንድ ሚሊዮን ክትባቶችንና ና ቢያንስ የአምስት መቶ ሚሊዮን ዶላር እርዳታ እንደምትለግስ ፕሬዚዳንት ጆ ባይደን ትላንት ማክሰኞ ነው ያስታወቁት። በሮይተርስ የተጠናቀረው ዘገባ ዝርዝሩን ይዟል። አሁንም ለዚህ ቆንጅ ይታየ። ትናንት ማክሰኞ ለተባበሩት መንግሥታት ድርጅት ጠቅላላ ጉባኤ ባሰሙት ንግግር እርዳታውን ይፋ ያደረጉት ፕሬዚደንት ባይደን ሌሎች ሀገሮችም ተመሳሳይ እርዳታ እንዲያደርጉ ተማጽኖ አቅርበዋል። ኤምፖክስን ለመጋፈጥ ፈጥነን መንቀሳቀስ አለብን ነው ያሉት ባይደን የዓለም የጤና ድርጅት ቀድሞ የዝንጀሮ ፈንጣጣ ተብሎ ይጠራ የነበረውን ኤምፖክስን በሁለት ዓመታት ጊዜ ውስጥ ለሁለተኛ ጊዜ ዓለም አቀፍ የጤና አጣዳፊ ስጋት ብሎ ባለፈው ነሐሴ አውጇል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተቀሰቀሰው በቫይረስ ተላላፊው ወረርሽኝ ወደ አጎራባች ሀገሮች ብቻ ሳይሆን ህንድን ጨምሮ ወደ ሌሎችም ሀገሮች ተዛምቷል። በቅርቡ የዩናይትድ ስቴትስ ኮንግረስ ዓለም አቀፍ ወረርሽኞችን ለመታገል የሚውል ገንዘብ መቁረጡ በሀገር ውስጥ ለወረርሽኙ የሚሰጡ ምላሾችን መጉዳቱ እንደማይቀር የተናገሩ አንድ የዩናይትድ ስቴትስ ባለስልጣን፣ ዩናይትድ ስቴትስ ውስጥም ኤምፓክስ የተያዘ ሰው ቢገኝ ብዙም ሊያስገርም አይገባም ብለዋል። ኮንጎ ላይ የተቀሰቀሰው ኤምፓክስ ክላድ ኤ የሚል ስያሜ የተሰጠው የቫይረሱ አይነት ሲሆን ከዚያ ወዲህ ግን ክላድ ቢ የሚል ስያሜ የተሰጠው አዲስ የቫይረስ ዝርያ አይነት ተከስቷል። ወሲባዊ ግንኙነትን ጨምሮ በወትሮዊ የሰው ለሰው የቅርብ ንክኪ በቀላሉ የሚተላለፍ መሆኑን የተገለጸው ባለጸጎቹ ሀገሮች ወረርሽኙን ለመቆጣጠር ሊረዳ የሚችል የብዙ መቶ ሚሊዮን ክትባት ክምችት አላቸው። ቢሆንም ሮይተርስ የመንግስታት መግለጫዎችን፣ ሰነዶችን እና መንግስታዊ ያልሆኑ ድርጅቶችን መረጃ ዋቢ አድርገው ባጠናቀረው መረጃ መሰረት እስካሁን ለሀገሮቹ የተላከው የክትባት እርዳታ መጠን ከሚፈለገው በእጅጉ ያነሰ ነው። ዩናይትድ ስቴትስ ለአፍሪካ ሀገሮች የምትለግሰው ክትባት በአብዛኛው ከራሷ የክትባት ክምችት የሚወጣው ባቫሪያን ኖርዲክ የሚባለው የኤምፓክስ ክትባት አይነት እንደሚሆን ነው የሚጠበቀው። የዩናይትድ ስቴትሱ ባለስልጣን እንዳሉት አስተዳደሩ ክትባቱን ለሀገሮቹ የማከፋፈሉን ስራ ዝቅተኛ ገቢ ላላቸው ሀገሮች የሚቀርቡ ክትባቶችን ግዢ በጋራ የሚሸፍነው ጋቪ የተባለው የመንግስታዊና የግል ዘርፍ ጥምረት እንደሚያከናውን ነው የሚጠብቀው። ጋቢ ባለፈው ሳምንት በሰጠው መግለጫ የኤምፓክስ ክትባት ሲገዛ የመጀመሪያው የሚሆኑትን አምስት መቶ ሺህ ባቬሪያን ኖርዲክ ክትባቶች እንደሚገዛ አስታውቆ ነበር። የባይደን አስተዳደር ተጨማሪ ክትባቶች በዝቅተኛ እና መካከለኛ ገቢ ባላቸው ሀገሮች እንዲመረቱ ግፊት በማድረግ ላይ ሲሆን የቡድን ሀያ አባል ሀገሮች ማህበር የኤምፓክስ ወረርሽኝ ምላሾችን እንዴት ለማገዝ እንደሚችል ከብራዚል ጋር በመወያየት ላይ መሆኑን ያስተዳደሩ ባለስልጣን አመልክተዋል። አፍሪካ ውስጥ ለኤምፓክስ ክትባት መስሪያ የሚያስፈልገውንና በአቀማመሙ ባሰጣጡና በሚጨመሩት በዋናዎቹ መቀመሚያዎች ውስብስብ የሆነውን መድኃኒት ለማምረት የሚችል አንድም ሀገር እንደሌለ የዩናይትድ ስቴትሱ ባለስልጣን አክለው አስረድተዋል። በጆርጅታውን ዩኒቨርሲቲ የዓለም አቀፍ ጤና ሕግ አዋቂ ባለሙያው ሎረንስ ጎስቴን ባይደን ባለዝቅተኛ ገቢ ሀገሮች የራሳቸውን ክትባት እንዲያመርቱ በአደባባይ ድጋፋቸውን ሰጥተዋል። ትልቁ ነገር እሱ ነው ያ እንዲሳካ ታዲያ የመድኃኒት አምራች ኩባንያዎች ላይ ቴክኖሎጂውን ለሀገሮቹ እንዲያጋሩ ግፊት ማድረግ ይጠበቅባቸዋል ብለዋል። ክቡራትና ክቡራን በቀሩን ጥቂት ደቂቃዎች ርዕሰ ወሬዎቹን እናስታውሳችሁ። ከደቡብ ኢትዮጵያ ክልል ወላይታ ዞን ሶዶ ከተማ ወደ ማዕከላዊ ኢትዮጵያ ክልል ዳውሮ ዞን ሲጓዝ የነበረ የህዝብ ማመላለሻ መለስተኛ አውቶቡስ ተገልብጦ 28 ሰዎች መሞታቸውን የወላይታ ዞን ሰላምና የጸጥታ መምሪያ ለአሜሪካ ድምፅ አስታውቋል። የህወሓት አመራሮች የክልሉ ኃይሎች በተመለከተ የጊዜያዊ አስተዳደሩ ካቢኔ ያወጣውን መግለጫ ተቃውመዋል። የህወሓት አመራሮች ሲያደርጉ የነበረውን ጉባኤ ተከትሎ ትላንት ማክሰኞ አመሻሽ ላይ ባወጡት በዚህ መግለጫ የትግራይ ክልል ጸጥታ ኃይሎች በአስተዳደሩ ስር መሆን አይገባቸውም ሲሉ የክልሉን አስተዳደር ካቢኔ ውሳኔ እንደሚቃወሙ አስታውቀዋል። እስራኤል ቀጠናውን ወደ ለየለት ጦርነት እየገፋች ነው ሲሉ የአካባቢው አገራት ከሰሱ። በቀጠናው አደገኛ በሆነ ሁኔታ ጦርነቱ ከመስፋፋቱ በፊት እስራኤል በጋዛ ላይ የምትፈጽመው ጥቃት እንዲቆም ግብፅ፣ ዮርዳኖስ እንዲሁም ኢራቅ ናቸው ዛሬ ረቡዕ በጋራ ባወጡት መግለጫ የጠየቁት። ክቡራትና ክቡራን አድማጭ ተመልካቾቻችን ለረቡዕ ምሽት ያሰናዳናቸው ዝግጅቶችም እዚህ ላይ ተፈጸሙ። ነገ ከሐሙስ ከምሽቱ ሰዓት ላይ መልሰን እንገናኛለን። እስከዚያው በዚሁ እንሰናበታለን። መልካም ምሽት።